I said so በኢትዮጵያ የውስጥ ተፈናቃዮች ቁጥር ከግማሽ ሚሊዮን መብለጡን አይዲኤምሲ በሚል ምህጻር የሚጠራው ተቀማጭነቱ ጂኔቫ ስዊትዘርላንድ የሆነ የውስጥ ተፈናቃዮች ክትትል ማዕከል በትናንትናው እለት አስታውቋል። የመፈናቀሎቹ አበይት ምክንያቶች የመረጋጋት መጥፋትና ድርቅ መሆናቸውን የጠቆመው ይህ ማዕከል በዓለም ዙሪያ በአውሮፓ አቆጣጠር በዚህ በ2017 ዓ ም ከዘጠኝ ሚሊዮን ሰው በላይ ከየአካባቢው መፈናቀል መቀጠሉን አስረድቷል። ሶሎሞን አባተ ተጨማሪ ይዟል። የዛሬ 20 ዓመት የተቋቋመውና በተባበሩት መንግሥታት ድርጅት ዕውቅና የተሰጠው የውስጥ ተፈናቃዮች ቃፊሩ ማዕከል አይዲኤምሲ ዛሬ ባወጣው ሪፖርቱ ባለፉት ስድስት ወራት የተፈናቀለው ሰው ቁጥር ባለፈው የአውሮፓ 2016 ዓ ም ሙሉ ዓመት የተመዘገበውን ሁለት ሦስተኛ እንደሚያክል ጠቁመዋል። ይህ 4.5 ሚሊዮን ቁጥር ያለው ሰው የተፈናቀለው በአመዛኙ በግጭቶች ምክንያት መሆኑን የማዕከሉ የፖሊሲና የምርምር ኃላፊ ቢናዴሳይ ነግረውኛል። የዘንድሮው የመፈናቀል መጠን አይሎ የተገኘባቸውን 11 አገሮች አይዲኤምሲ ነጥሎ የጠራ ሲሆን፣ ኢትዮጵያ በዓለም ዙሪያ ካለው የውስጥ መፈናቀል በአምስተኛ ደረጃ ላይ ተቀምጣለች። ቢናዴሳይ Apparently, what we have recorded and, and seen over the first half of 2017 that we already know. to Maria Kahulet Metoshi to asras Miss ስለ ምክንያቶቹ ሲናገሩ በሀገሪቱ ውስጥ በአመቱ የታየው አለመረጋጋትና ጸረ መንግስት ዓመጽ የታጠቁም እንቅስቃሴዎች የዛሬ ሀያ ዓመት ይታይ ከነበረው በሦስት እጥፍ ያደገ እንደሆነ የገለጸውን የድርጅቱን ሪፖርት አጠናክረዋል። ይህ በእውነቱ ከፍ ያለ ቁጥር ነው። ከአንድ አመት በላይ በዘለቀው አለመረጋጋት ምክንያት የደረሰ እና የተመዘገበ መፈናቀል ነው። ጸረ መንግስት ተቃውሞ ሲቀጣጠል መፈናቀሉ ጨመረ። ህዝቡን ለአደጋ ለመጋፈጥና ለመሰደድ የሚዳርጉትና ሁኔታዎችንም የሚያባብሱት የምጣኔ ሀብትም ማኅበራዊና የአካልም ደህንነት ማጣት ተዳምረው ለመሆኑ የኢትዮጵያ ገጽታ ጥሩ ማሳያ ነው ብለዋል ሚስ ዴሳኢ። ኮንጎ ዲሞክራሲያዊት ሪፐብሊክን፣ ኢራቅን፣ ሶሪያንና ፊሊፒንስን ተከትላ በሀገር ውስጥ ተፈናቃዮች ቁጥር አምስተኛ በሆነችው በኢትዮጵያ በአሁኑ ሰዓት 588000 ተፈናቃዮች እንደሚገኙባት አመልክተዋል። ለሰው መፈናቀል ዋና ዋና ምክንያቶች ናቸው የሚባሉትን የዘረዘሩት ቢና ዴሳይ እንዲህ ብለዋል። በተለይ ከሰሃራ በስተደቡብ ባለው አፍሪካ በአፍሪካ ቀንድና በሌሎች አካባቢዎች ለመፈናቀሉ ምክንያት የሚሆኑት ተደራራቢ ሰበቦች የተፈጥሮ አካባቢ ድርቅን የመሰለ አደጋ ከግጭቶችና ከአስተዳደር ችግሮች ከአካባቢዎች ግጭቶችና ከውከት ጋር ተዳምረው ከፍተኛ የምግብ ዋስትና የደህንነት እጦትን እየፈጠሩ እንዲፈናቀሉ፣ ድንበር አቋርጠው እንዲሰደዱ ያደርጓቸዋል። የውስጥ መፈናቀል ጉዳዮችን የሚከታተለው ማዕከል በራሱ ተሟጋች ቡድን አለመሆኑን የጠቆሙት የፖሊሲና የምርምር ኃላፊዋ ቢና ደሳይ መረጃዎቹን የሚያገኟቸው ከተለያዩ አጋር ተቋማትና ምንጮች መሆኑን አመልክተው ስለሚደርሷቸው ቁጥሮችና ጭብጦች ትክክል ቁርበለኛነትና ተአማኒነትም ከተለያዩ ሦስተኛ ወገኖች የማረጋገጫ ሥራዎችን እንደሚያከናውኑ ገልጸዋል። እናም መረጃዎችን ለሚፈልጉት አሰናድተው በተፈለገ ጊዜ እንዲገኝ ያደርጋሉ። ያሉንን ማስረጃዎች እርምጃ እንዲወሰድ ጥሪ ለማስተላለፍም ሆነ እንዳአስፈላጊነቱ ለሌላ ጉዳይ ለሚጠቀሙበት እንሰጣለን። የሙግት ስራ በተለይ በብሔራዊ ደረጃ ለማከናወን እዚያው ሀገር ውስጥ የምትገኝ መሆን አለብህ። የሁኔታውን የወደፊት አዝማሚያ አስመልክቶ በመጪዎቹ ጥቂት ወራት ውስጥ በመረጋጋቱም ሆነ በሌሎቹ የአደጋ ጠቋሚዎች በኩል ሁኔታዎች እምብዛም ይለወጣሉ ብለው እንደማይገምቱ ሚስ ደሳይ ጠቁመው፣ ኢትዮጵያን በሚመለከት ግን ብለዋል In Ethiopia itself, for example, I do think that there has been significant investment into social protection programs. ማህበራዊውንም የተፈጥሮ አካባቢ ልማትንም ጨምሮ ብዙ መዋዕለ ንዋይ እየፈሰሰ ነው። በእኛ እምነት ወደፊት ሊከሰቱ የሚችሉ መፈናቀሎችን ማስቀረት ከሚቻልባቸው መንገዶች አንዱ ይህ ነው። አሁን ግን ፈጣን እርምጃዎች እንዲወሰዱባቸው የምንመክረው ሀገሮች በየውስጣቸው ያሉ ችግሮችን እንዲያዩና እንዲገነዘቡ ኃላፊነትም እንዲወስዱባቸው ነው። ለዚህም ሰብአዊ ድጋፍ ሰጪ አጋሮችን መጋበዝ ብቻ ሳይሆን ራሳቸው ወደ ታች ቀረብ ብለው ሁኔታዎችን እንዲያጠኑ የሰው ሕይወት ምን እየተፈጠረበት እንደሆነ እንዲመለከቱና መረጃዎችን ራሳቸው ሰብስበው ችግሮችን በበላይነት በባለቤትነት እንዲይዙና እርምጃም እንዲወስዱ አይዲኤምሲ እንደሚመክር ቢና ደሳይ ይጠቁመዋል። ባለፉት ስድስት ወራት ውስጥ በተመዘገበው የውስጥ መፈናቀል ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ብቻ ወደ አንድ ሚሊየን የሚጠጋ ሰው መፈናቀሉና፣ በኢራቅ 922 ሺህ፣ በሶሪያ 692 ሺህ፣ በፊሊፒንስ 466 ሺህ መፈናቀሉን አይዲኤምሲ አመልክቷል። በሁከት የሚታመሱት ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ጋምቢያ፣ አፍጋኒስታን፣ ናይጄሪያ፣ የመን፣ ሶማሊያ፣ ኢትዮጵያን ተከትለው ከስድስተኛ እስከ አስራ አንደኛ ሰፍረዋል።